Sub- በዶክተር መረራ ጉዲና ጉዳይ ለሶስተኛ ጊዜ የ28 ቀናት የምርመራ ጊዜ ተሰጠው። ጠበቆቻቸው የዋስ መብታቸው እንዲከበር ያቀረቡትን ማመልከቻም ፍርድ ቤቱ ውድቅ አድርጎ ተለዋጭ ቀጠሮ ሰጥቷል። ለዝርዝሩ መለስካቸው አመሃ የኦሮሞ ፌዴራላዊ ኮንግሬስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ዛሬ ከቀትር በኋላ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለሶስተኛ ጊዜ ቀርበዋል በዋል። እንደተለመደው ከጠበቆቻቸው በስተቀር ወደ ችሎቱ የገባ ሰው አልነበረም። ከችሎት በኋላ የዶክተር መረራን ጠበቆች ዶክተር ያዕቆብ ኃይለማርያምን ና አቶ ወንድሙ ይብሳን በችሎቱ አካሄድና የተሰጠውን ብይን በተመለከተ አናግሬያቸዋለሁ። ዶክተር ያዕቆብ ኃይለማርያም አጠቃላይ ሂደቱን በሚከተለው መልክ አብራርተውልኛል። እንግዲህ የነበረው ሂደት በእኛ በኩል በሁለት ጥያቄዎች ላይ ነበረ። ጥያቄ ያቀረብ ነው ለፍርድ ቤቱ። በአንደኛው በአቶ ወንድሙ አማካይነት የዋስ መብት እንዲከበር ብዙ አንቀጾችን በማጣቀስ ዶክተር መረራ ደግሞ የዋስ ግዴታውን እንደሚያሟላ በሀገር የታወቀ ሰው ነው። ብዙ ትግል ያደረገ ሰው ነው። ይጠፋል ተብሎ የሚጠረጠር አይደለም፣ ወይንም ደግሞ በሌላ ወንጀል እጁን ያስገባል የሚባል ሰው አይደለም እና ፍርድ ቤቱ የዋስ መብት ይፈቀድ በሚል በዝርዝር አቶ ወንድሞ አቀረበ። ሁለተኛው ጥያቄ ደግሞ ዶክተር መረራ ከታሰረ አሁን ወደ ሁለት ወር ሊጠጋው ነው። ዘገየ ፍትህ እንዳልተሰጠ ይቆጠራል በሚል መርህ መሰረት እስከ ዛሬ ድረስ ሁለት መታሰሩ ማስረጃ ለማሰባሰብ በቂ ጊዜ ስለነበረ ከእንግዲህ ሌላ ማስረጃ ለመሰብሰብ ቀጠሮ ይሰጥ የሚለውን ተቃውመናል። እና ፍርድ ቤቱ ሁለቱንም ጥያቄዎቻችን አልተቀበለም። የዋስ መብቱም አልተቀበለም። ጉዳዩ ደግሞ ወደፊት ሌላ ቅጠሮ እንዳያዙ እና ቀጥታ ወደ ክሱ እንድንሄድ የጠየቅነውም ጥያቄ ተቀባይነት አላገኘም። አቶ ወንድሙ ይብሳ በበኩላቸው የዋስትናውን ጥያቄ ሲያቀርቡ የሀገሪቱን ህግጋት መሰረት በማድረግና በሌሎችም ተጨባጭ ምክንያቶች እንደነበረ አስረድተዋል። በሽብርተኝነት ወንጀል ክስ የቀረበ እንደሆነ ክስ የቀረበ እንደሆነ በፍርድ ቤቱ ሰምቶ ውሳኔ እስከምሰጥበት ጊዜ ድረስ ተከሳሹ በማረፊያ ቤት እንዲቆይ ያዛል ይላል ፍርድ ቤቱ። ይሄ ማለት ምን ማለት ነው? ግልጽ የህግ ቋንቋ እንዳስቀመጠው በሽብር የተጠረጠረ ሰው ክስ እስካልተመሰረተበት ጊዜ ድረስ የዋስ ማፍት አይከለከልም የሚል ትርጉም ስለሚያሰጥ እነዚህን የህግ መሰረቶች መነሻ አድርገን የጠየቅ ነው። ከዚህ በተጨማሪም ሌሎች ለዋስትናው በቂ የሚሆኑ ብለን የጠየቅናቸው ነገሮች አሉ። ዶክተር መራራ እንደሚታወቀው የሰላማዊ ፓርቲ መሪ ናቸው። መንግስት ደግሞ አሁን በአስቸኳይ ጊዜ አዋጅ ጋር በተያያዘ የተፈጠረውን የፖለቲካዊ ችግሮች ለመፍታት ከሰላማዊ የሀገር ውስጥ ፖለቲካዊ ፓርቲዎች ጋር ድርድር፣ ውይይት፣ ምክክር ለማድረግ እንቅስቃሴ ላይ ይገኛል። ለዚህ እንቅስቃሴም ዶክተር መራራ የመድረክ ተቀዳሚ ምክትል ሊቀመንበርና የኦፌኮም ሊቀመንበር ቀመንበር እንደመሆናቸው መጠን ትልቅ አስተዋጽኦ ያበረክታሉ። ይሁንና ፖሊስ ጠበቆች ያቀረቡትን ክርክር ተቃውሟል። ገና ተጣርተው ያላበቁ ሰነዶች እንዳሉ፣ ከውጭ የሚጠብቃቸው ማስረጃዎች እንዳሉ በመጥቀስ ተጠርጣሪው በዋስ ቢለቀቁ እነዚህን ማስረጃዎች ሊያጠፉ እንደሚችሉ ተከራክሯል። ከዚህም በላይ ሕጋዊ ፓርቲያቸውን እንደ ሽፋን በመጠቀም ከአሸባሪዎች ጋር ግንኙነት የፈጠሩ ናቸውና ብዙ ማስረጃዎችን ሊያጠፉና ሊያስጠፉ ይችላሉ ሲል የዋስ መብት ፍርድ ቤቱ እንዳይፈቅድ አመልክቷል ሲሉ አቶ ወንድሙ የፖሊስን ክርክር አስረድተዋል። በመጨረሻም ፍርድ ቤቱ ጠበቆቹ ያቀረቡትን ክርክር ውድቅ በማድረግ ለየካቲት 16 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቷል። ጠበቆቻቸው ለቪኦኤ እንደገለጹት በትናንት ሁለት ጠዋት ዶክተር መረራ ጉዲናን ለማነጋገር ቢሄዱም አልተሳካላቸውም። አቶ ወንድሙ ኢብሳ እንደሚሉት ትናንት ጠዋት በሩቁ ያዩቸው ቢሆኑም በተለመደ ሁኔታ ሊያናግሯቸው እንዳልቻሉ ገልጸዋል። የዚህ ምክንያቱ ደግሞ መርማሪ ፖሊሶች ጠዋት የምርመራ ጊዜ በመሆኑ ከቀትር በኋላ እንዲመጡ ስለነገሯቸው እና ሁለቱም ጠበቆች ደግሞ ከቀትር በኋላ ሌሎች ቀጠሮች ስለነበሯቸው መሆኑን አቶ ወንድሙ አብራርተዋል። የዶክተር መረራ ጉዲናን ጉዳይ ለመከታተል የፓርቲ አባሎችና ደጋፊዎቻቸው፣ ጋዜጠኞች፣ የተለያዩ አገሮች ዲፕሎማቶች በፍርድ ቤቱ ቅጥር ግቢ ተገኝተዋል። ፖሊስ የዛሬ ሁለት ወር ግድም በሽብር ወንጀል ጠርጥሬያቸዋለሁ ሲል በቁጥጥር ስር እንዳዋላቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ